SBS አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አማሪክ ይጎብኙ። ዶክተር ይርጋገላው በፐርስ ከርተን ዩኒቨርሲቲ መምህር ሜልበርን፣ ኤስቢኤስ የአማርኛው ቋንቋ ስቱዲያችን እንኳን በደህና መጡ እንላለን። እጅግ በጣም አመሰግናለሁ ማርታ። እንኳን ደህና ቆያችሁኝ እንላለሁ። እኔም ዛሬ እንግዲህ የምንነጋገርበት ርዕሰ ጉዳይ በቅርቡ እንደሚታወቀው ወደ ኢትዮጵያ ላሊበላ በመሄድ ለየት ያለ ጥናት አድርገው መጥተዋል። ላሊበላ በሚገኙት የጥንት የኢትዮጵያ የውቅር አብያተ ክርስቲያናቶች ላይ ነው። እንደሚታወቀው እዛ አካባቢ አስር ውቅር አብያተ ክርስቲያናት በ12ተኛው ክፍለ ዘመን በቅዱስ ላሊበላ እንደተሰሩ ይታወሳል። በተወሰኑት ላይ በተለይ ደግሞ ባለፉት አስር አመታት በአውሮፓ ህብረትና እንዲሁም ደግሞ በአሜሪካ ኤምባሲ አማካኝነት እየተሰራ ያለ የከለላ ወይም ደግሞ ሼልተር ስራዎች አሉ። እነዛ ስራዎች ከጥቅማቸው ይበልጥ ጉዳታቸው እያመዘነ መጣ የሚ የሚል አስተያየቶች ከተለያዩ ምሁራንም ሆነ ከአካባቢው የህብረተሰብ ክፍል እየተገለጸ ይገኛል። እርስዎም አንዱ ኖት፣ በዚህ ላይ ጥናት ያደረጉት። ወደዛ መለስ እንላለን። ነገር ግን ወደዛ ከመሄዳችን በፊት እስ ወደኋላ መለስ እንበልና ስለ ላሊበላ ቢነግሩን። ላሊበላ ብዙ የተባለለት ነው። አካባቢውም ሆነ ንጉሱ ማለት ነው። ለሌሎች ሄደው የሚጎበኙት ቦታ ነው። እርስዎ ደግሞ ተወልዶ ያደጉበት ቦታ ነው እና ስለ ላሊበላ ጥቂት ቢሉን። እጅግ በጣም አመሰግናለሁ ይሄ በተለይ አሁን መጨረሻ ላይ እንዳልሽው እኛ ሰዎች እንዳለን አስተሳሰብ የምንሰጠው ዋጋ ለቦታም ይለያያልና ለአንዳንድ ሰዎች የቱሪዝም ቦታ መስሎ የሚታያቸው ቢሆንም ላሊበላ ግን ሚስጥራዊነቱ የተሰራበትም አላማ እጅግ በጣም የረቀቀና ከዛ ያለፈ ዘላለማዊ የሆነ ህልውና እንዲኖረው ተደርጎ ታምኖበት የተሰራ ህንፃ ነው የላሊበላ ህንፃ በጣም የሚገርመው የተሰራበት ውበት የተሰራበት ምክንያት ጭምር ነው እርግጥ በህንፃ እንደዚ አይነት ከአንድ አለት ተፈልፍሎ የመሰራት ህንፃ የተጀመረው በላሊበላ አይደለም። በዛው ከላሊበላ ከተማ ትንሽ ወጣ ብለን ብንምንሄድበት ጊዜ ለምሳሌ ድሮ በና ብርሃጽባ በነ ካሌብ ድረስ ጀምሮ ይሰሩ የነበሩና የተሰሩ አሁንም ከአንድ አለት ተፈልፍሎ የተሰሩ ህንፃዎች አሉ። በላሊበላ ዘመን የተሰሩት ህንፃዎች ግን በተለይ ኢትዮጵያ የዓለም ሁሉ እምብርት ናት የሚለውን የእግዚአብሔር ፈቃድ በኢትዮጵያ ውስጥ ተግባራዊ ለማድረግ ላሊበላ ከእግዚአብሔር በተሰጠው ተልእኮ መሰረት የሰራው ነው። ከዚህ አንጻር የእግዚአብሔር የቃል ኪዳኑ ታቦት መቀመጫ ተብሎ መጀመሪያ የሚታወቀው የኢየሩሳሌም ሀገር እስራኤል የነበረ ሲሆን እና ከዚያም የተነሳ እስራኤል የተመረጠ ህዝብ ነው ተብሎ ይታሰብ ስለነበር የእኛ ነገስታት ደግሞ እግዚአብሔር የመረጣት አገር ኢትዮጵያ ነች። በዛም ምክንያት ታቦት ወደ ኢትዮጵያ መጥቷን ስለተባለ የእግዚአብሔር ቦታ ቅዱሳን የሚኖሩባት ሀገር ተብሎ በማሰብ ኢትዮጵያን ከዛም ውስጥ ደግሞ ላሊበላ ላይ ዳግማዊት ኢየሩሳሌም በሚል ነው የተሰራው። አሁን በንጉሱ ስም ላሊበላ እንለዋለን እንጂ የተራራዎቹ ስያሜ፣ የቦታዎቹ ስያሜ ሁሉ ከዚያ ታሪክ ጋር የተያያዘ ነው። ይሄ ለምንድን ነው አስፈላጊ የሚሆነው? የአባቶቻችን በዛ ዘመን የነበረው ፍልስፍናና አስተሳሰብ የቦታችንን የሀገራችንን ትልቅነትና ማንነት ለመግለጽ የተጠቀሙበት ስለሆነ ነው። ምክንያቱም ቦታ ሰውን ይቀድሰዋል፣ ሰው ቦታን ይቀድሰዋል ተብሎ ስለሚታመን የቦታችንን ትልቅነት ለመግለጽ ነው። ከዚያም አልፎ ደግሞ ነገሥታት ለራሳቸው ትልቅነት ቤተ መንግስቶችን፣ ስልጣናቸውን፣ የኃይላቸውን መገለጫ ሲያበጁ፣ የላሊበላ ህንፃዎች ግን የእግዚአብሔርን ትልቅነት የኢትዮጵያን ትልቅነት ለመግለጽ ታስበው የተሰሩ ናቸው። ስለዚህ ለእኛ የቱሪስት ገቢ ማስገኛዎች አይደሉም። ይሄ በጣም ዝቅተኛው የሆነው ነው። በእርግጥ አሁን ወደኋላ እንጫወትበት ይሆናል እንጂ ለዚህ ዓላማ እንዲውል የሚያደርጉ ስራዎች እየተሰሩ ቢገኝም ዋናው ዓላማው የማንነታችን፣ የሰብናችን፣ የኢትዮጵያዊነታችን፣ የትልቅነታችንና ለዘላለም የማትጠፋ አገር ተብሎ የሚታስበውን ስፍና በአካል ለመግለጽ ታስቦ የተሰራ ነው፣ የላሊበላ ህንፃ ማለት ነው። ቀደም ሲል የገለጹት ነገር አለ። ቅዱስ ላሊበላ ይህንን ህንፃ ሲያነጽ ለራሱ ክብር መገለጫ ቤተ መንግስቱ ሳይሆን ለእግዚአብሔር መገለጫ ይሆን ዘንድ በሚል ነው የሰራው ብለዋል። ከዚህ ጋር ተያይዞ የሚነገሩ ትውፊቶች ወይም ደግሞ ንግሮች አሉ። ላሊበላ አብያተ ክርስቲያናቱን ከማንነጹ በፊት በህልም ያየው ራዕይ ነበረ። በተለይ ካርታውን ወይም ፕላኑን ያገኘው ከሰማይ ነው። ሰማይ ላይ ተዘርግቶ አየ። ያንን ነው አምጥቶ ምድር ላይ የሰራው የሚባል ትውፊቶች የሚነገሩ ነገሮች አሉ። ከዚሁ ጎን ለጎን ደግሞ ስራው በሚካሄድበት ጊዜ ብቻውን አልሰራውም። ቀን የእሱ ሰራተኞች ሲሰሩ ይውላሉ፣ ማታ ደግሞ የሰማይ ሰራተኞች ወይም ደግሞ መላእክት መጥተው ይሰሩ ነበር ይባላል። ይህ በአንዳንድ ጽሁፎች ላይም የሚገኝ ነገር ነውና ምን ያህል በአካባቢው ዘንድ ምን ያህል ተቀባይነት አለው? ይህስ እሳቤ ወይም ፍልስፍናን የአስተሳሰብ አቅጣጫ ከየት ነው ሊመጣ የቻለው? ጥሩ ጥያቄ ነው። እንግዲህ ይሄ ምንድን ነው የሰው ልጅ ስራ እንዴት ይሰራል እውቀት እንዴት ያውቃን የሚለውን በምናስብበት ጊዜ ብዙ ጊዜ የለመድ ነው በምዕራባውያን ውስጥ ያለውን አስተሳሰብ ነው የሰው ልጅ እውቀት የሚመነጨው ከራሱ ከሰው ልጅ ነው፣ ከአይምሮ ነው፣ ከፈጠራ ችሎታው ነው፣ ከማሰብ ከምክንያታዊነቱ ነው የሚል ስለሆነ በኛ ሀገር በደኋላ ተመልሰን በምናስብበት ጊዜ የእውቀት ሁሉ ምንጭ የእውቀት ሁሉ መገኛ እግዚአብሔር ነው ተብሎ ነው የሚታመነው። ከዚህም የተነሳ ግለሰቦች የራሳቸው ጉልበት በራሳቸው ጥበብ የሚሰሩት ነገር የለም እግዚአብሔር በእነሱ ውስጥ አልፎ የእሱን ስራ ነው የሚሰራው፣ የሚል እምነት ስለነበረ በትክክል እንዳልሽው ላሊበላም ወደ ሰማይ ቤት ሄዶ በአካለ ነፍስ ሰማያትን ሁሉ ካየ በኋላ አሁን የተሰሩትን ሕንፃዎች እግዚአብሔር አሳይቶት ቁልፍ ለአንተ ሰጥቶ ከፍቶ እንደመግባት ነው። እኔ ችሎታ የለኝም መስራት አልችልም ሲለው አንተ ሰራተኛ ሳትሆን ሰራተኛው እኔ ነኝ አለው ይላል። እና እነዚህ ነገሮች የሚገልጹትና የሚያስተምሩን አንድ ትልቅ የሆነ ቁም ነገር ምንድን ነው? የሀገራችን የፍልስፍና የእውቀት እሳቤ ዋናው መነሻው የሰው ሳንድዊች የእውቀት ጥበብና የእውቀት ምንጭ ሳይሆን እግዚአብሔር ነው የእውቀት ምንጭ ግለሰቦች የራሳቸው ገንዘብ አድርገው ሊነግዱበት፣ ሊያተርፉበት፣ ትልቅ ሊሆኑበት ሳይሆን እውቀት የሚያስፈልገው ሌሎችን ሊያገለግሉበት፣ እግዚአብሔርን ሊያመሰግኑበት፣ መልካም ነገር ሊሰሩበት ስለሆነ የጉልበት እና የጥበብ ሁሉ አላማ ትልቅ የሆነውን እግዚአብሔርን ለመግለጽ ነው ተብሎ ስለሚታሰብ በመጽሐፍቶቻቸው ሁሉ ስማቸውን ሳይጽፉ እግዚአብሔር እንደሰራው እንደጻፈው ይገልጹ ስለነበረ ነው እና ያ ማለት እነሱ አልተሳተፉም ጥበበኞቹ ጥበባቸው። ሆነ አደለም አይደለም። የጥበበኞቹ አሻራ በእጃችን በአይናችን የምናየው ነው። ነገር ግን ስራቸውን አሳልፎ የሚሰጡት ክብሩን የሚሰጡት ለእግዚአብሔር ስለሆነ የዛ የፍልስፍናችን የአስተሳሰባችን መገለጫ ነው ብዬ ነው እኔ የማስበው። ወደ ሌላው ጥያቄ ስናልፍ በዛ አካባቢ አስር ውቅር አብያተ ክርስቲያናት ነው ያሉት። ከነዚህ መካከል ደግሞ በትልቅነት ጎልቶ የሚታየው በጥበብ ወይም ደግሞ በውበት ቤተ ጊዮርጊስ የተባለው ስራ ነው። ያ ስራ ላሊበላ ታላቁን ጥበብ የተጠቀመበት ወይም ደግሞ የጥበቡን መጨረሻ የተጠቀመበት ነው ተብሎ ይገለጻል። እና ስለ ቤተ ጊዮርጊስ ጥቂት ቢሉን። በጣም ጥሩ ነው እንግዲህ የቤተ ጊዮርጊስ ሕንፃ የሌሎቹ ሕንፃዎች ተሰርተው ካለቁ በኋላ ወደ መጨረሻ እንደተሰራ ነው የሚነገረው። ቅዱስ ላሊበላም የነበረውን ጥበብ በልዩ ልዩ ሕንፃዎች በመስራት የነበሩ ጥበቦች በይበልጥ ጎልቶ የወጡበት ነው ተብሎ ይነገራል። እኔ በግሌ እንደማስበው ቅዱስ ጊዮርጊስ ሕንፃ እጅግ የሚያምር በተለይም ደግሞ ከውጭ ሆኖ በፎቶግራፍ ለማንሳት ላይ ሲታይ በጣም ድንቅ ነው እንጂ ከዛ ባልተናነሰ መንገድ በውበታቸው ብቻ ሳይሆን በውስጣቸው የተሰሩት የቅርጻ ቅርጽ መአት፣ የውስጥ ለውስጥ መንገድ፣ የዋሻ መንገድ፣ የጨለማ መንገድ፣ የፎቅ ወዘተ ካየን ሌሎቹም ህንፃዎች እጅግ በጣም የሚገርሙ ውበት ነው ያላቸው። በጣም ግዙፍና ትልቅ ስለሆኑ ከውጭ ሆኖ በአንድ ጊዜ ፎቶ ማንሳትና ውበታቸውን ማሳየታ ስለማይቻል ነው እንጂ ለምሳሌ የቤተ አማኑኤልን ቤተክርስቲያን በነገራችን ላይ በአሁኑ ሰዓት እጅግ አሳሳቢ ነው፣ አንድ ነገር መደረግ አለበት ከሚባሉት ቤተክርስቲያኖች አንዱ ስለሆነ እንመለስበታለን በሱ ረሰ ጉዳይ ላይ የቤተ አማኑኤልን የቤተ አማኑኤልን ቤተክርስቲያን ለምሳሌ ብንወስድ የህንፃው አሰራር፣ የሐረጉ አሰራር ሰማያዊ ገነትን፣ ኢየሩሳሌምን ታስቦ ሰው ከሞተ በኋላ መጨረሻ ነፍሱ ስትገባ የሚኖርበትን ዓለም ታስቦ የተሰራ ነው ተብሎ ነው የሚታመነው እና የህንፃውን ውበት በምናይበት ጊዜ እጅግ በጣም አስደናቂ ነው። ስለዚህ የቤተ ጊዮርጊስ ህንፃ መስቀል ሆኖ መስቀሉ ደግሞ ውስጡ ትልቅ የሆነ ቤት ህንፃ ከአንድ አለት ተፈፍሎ የተሰራ ከመሆኑ አንጻር ውበቱ በጣም ጎልቶ ይታያል። በእርግጥም ደግሞ እጅግ በጣም ውብ የሆነ ቤተ ክርስቲያን ነው። ሌሎች ከዚሁ ህንፃ ጋር በዛ አካባቢ ያሉት ከቤተ ደናግል፣ ከቤተ ማርያም፣ ከአባ ሊባኖስ ከአማኑኤል እዛ አካባቢ ካሉት ህንፃዎች ላይ በአብዛኛው የሚታዩ ነገሮች ምንድን ነው? በልዩ ሁኔታ የተሰሩ መስቀሎች፣ በቀለማት ያሸበረቁ የወቅቱ የመገበያያ ገንዘቦች፣ የሳንቲም ቅርጾች፣ ስዕሎች፣ ማህተሞች በግርግዳው ላይ ተስለው ይታያሉ። ቀለማቸው ዛሬም ድረስ ልክ በቅርብ ጊዜ እንደተሰሩ ሆነው የሚታዩ ናቸው ምንም እንኳን ዘመናትን ያሳለፉ ዘመን የተሻገሩ ቢሆኑም ማለት ነው። እና ለምን ይህን ያህል ዘመን ተሻግረው የቆዩ ይመስሎታል? ምን አይነት ጥበብን ምን አይነት ነገሮችን ቢጠቀሙ ነው በወቅቱ ላሊበላ ና አብረውት ሲያገለግሉ የነበሩት አገልጋዮቹ እንደዚህ አይነትን ውጤት ሊሰሩ የቆዩት ምናልባትም አሁንም ወደኋላ መለስ ስንበል ና ከዚህ ከመንፈሳዊ ነገሮች ጋር በማገናኘት ሰዎች ይሄ ሁሉ ነገር እንዲ ሊቆይ የቻለበት ምክንያት በመንፈሳዊ እጆች ስለተሰሩ ነው። ከሰው እጆች ባሻገር የሚባል ነገር አለ። ይሄስ ምን ያህል የሚያስኬድ አስተሳሰብ ነው ብሎ ይገምታሉ? እንደኔ የሚያስኬድ አስተሳሰብ ነው። ለምንድን ነው እንደዛ ያመንበት ምክንያት ሰዎች ስራቸውን የሚሰሩበትን ምክንያት፣ የፍልስፍናቸውን መነሻ የተለያየ ሊያደርጉ ይችላሉ ና እንደአመኑበት እምነት ስራዎችን መስራት ስለሚቻሉ ማለት ነው። ምን ለማለት ነው? የላሊበላ ላይ የተሰሩትን ልዩ ልዩ ውበቶች በምናይበት ጊዜ አንደኛ ነገር ሰዎች ያንን ስራ ሲሰሩ እግዚአብሔር ህያው ነው፣ ቅዱስ ነው፣ የተመረጠ ነው፣ ንጹህ ነው ብለው በልባቸው አምነው በጣም ከራሳቸውና በምድር ላይ ካለው ነገር ሁሉ በላይ ትልቅ ለሆነ ነገር የሚሰሩ ስለሆነ ለዛ የሚገባውን ነገር ለመስራት እንዲችሉ ደግሞ ጥበቡን እንዲሰጣቸው በመጸለይ በመጾም መልካም ነገርን በማድረግ የሚሰሩት ስለሆነ የዛ ፍልስፍና የዛ ሰብእና የዛ መሰጠትና የዚያ መስዋዕትነት ፍሬዎች ናቸው። ከዚያም አልፎ ደግሞ አሁንም ድረስ የብራና መጽሐፍትን ሲጽፉ የራሳቸውን ቀለም በጥብጠው ሰርተው ለረጅም ዘመናት በተለይ በልዩ ልዩ አውሮፓውያን ተዘርፎ የተወሰዱት መጽሐፍቶቻችንን ስናይ አሁንም ድረስ እዛ ላይ የምናያቸው ቀለማት ሁሉ እንደነበሩ ሆኖ የተጻፉት አባቶቻችን ባላቸው ጥበብ ነው። እንግዲህ እኛ የሚገርመን ወደኋላ ተመልሰን ያንን ለማጥናትና ለማወቅ እድሉ ስላልተሰጠንና ይሄ እንዳናውቅ ስለተደረግን ነው እንጂ እነዚህ ነገሮች የሚመነጩት ከማሰብ ነው። ኢትዮጵያ ትልቅ ናት፣ እኛም ትልቅ ነገር ማድረግ እንችላለን ብለው በማመን ከውስጣቸው ያለውን ተሰጥኦ በመጠቀም ሲሰሩ፣ ሰዎች ሌሎችን ለመኮረጅ ከመሞከር ይልቅ የራሳቸውን የውስጥ እግዚአብሔር ስጣቸውን ነገር ለመስራት ሲሞክሩ፣ ይህን የመሰለ ትውልድ ተሻጋሪ ስራ ሊሰሩ ይችላሉ ማለት ነውና የነዚህ የነበረን ጥበብና ስልጣኔ መገለጫዎች ናቸውና ና ስልጣኔያችን ያንን ስለ ባጭሩ ያን የአማርና ዘመን ተሻጋሪ ነገር መስራት የቻል ነው። የአማርና ዘመን ተሻጋሪ መሆን የሚችል ስራ መስራት የሚያስችል ስልጣኔ ስለነበረንና ቱም ስለነበርና ህብረተሰቡም ዘልቆ ስለነበረ ነው ብሎ መናገር ይቻላል። ሌላው በላሊበላ ውስጥ ታላቅ ቦታ የሚሰጠው ነገር ምንድን ነው አንድ መስቀል አለ በላሊበላ ውስጥ የሚታወቅ ማለት ነው እና አፍሮ አይገባ መስቀል ይባላል ይህ መስቀል በተለያዩ ጊዜያቶች ከኢትዮጵያ ተወስዶ ተመልሶ እንደመጣ እዛው ላሊበላ እንደሚገኝ ይነገራል እና ለመሆኑ አፍሮ አይገባ ለምን ተባለ ይህንን መስቀል ከሌሎቹ መስቀሎች የተለየ የሚያደርገው ለምንድን ነው እስቲ ትንሽ ስለ አፍሮ አይገባ መስቀል ታሪክ መለስ ብለው ወደኋላ ቢነግሩን ከስያሜው አንስተን ማለት ነው። እንግዲህ የአፍሮ አይገባው መስቀል ማቀው እኔ በጣም ልጅ ሆኜ ጀምሮ ነው፣ ስንታመም ከቤት እናታችን ነው አባታችን ወደ ቤተ ክርስቲያን ይወስዱንና በአፍሮ አይገባው እንድንታሽ ይደረጋል እና እንፈወሳለን። ብዙ ሰዎችም ይታሹበታል። እጅግ በጣም ትልቅ የሆነ ብርሃን ያለው ሁሌ የማይደበዝዝ በጣም የሚያምር ሰውነትሽ ላይ ሲያርፍ ልዩ የሆነ ስሜትን የሚፈጥር መስቀል ነው እና ይሄ መስቀል ቅዱስ ላሊበላ መስቀል መስቀል ነው ተብሎ ይታመናልና ቅዱስ ላሊበላ የተለያዩ ነገስታት የተለያየ አይነት የመስቀል ቅርጽ መጠሪያና መሰየም ያላቸው የእነሱ ልዩ የሆነ መገለጫ ማለት ነውና ይሄ ላሊበላ አሁን በተለምዶም የላሊበላ መስቀል ተብሎ ይታሰባል ወይም ይጠራል። በጎን በኩል ስድስት ስድስት ሐዋርያት ተቀምጠው በመሀል ክርስቶስ ሆኖ የመጨረሻውን የጸሎተ ሐሙስ ወይም የሐሙስ የስጋው ደሙን ማስታወሻ በሚሆን መንገድ እግዚአብሔር ወይም ክርስቶስ የተቀመጠበት መስቀል ተደርጎ ነው የተሰራውና መስቀል የሚገልጸው ራስን መካድን ነው ትናን፣ ነው መከራን፣ ነው። እና ላሊበላይ በሚገርም ሁኔታ ይኖር በነበረበት ዘመን የራሱ የሆነ ንብረት አልነበረው። የራሱ ቤተ መንግስት ወደኋላ ተመልሰን የምናየው ነገር የለም። ያን ሁሉ የሚቆይ የሚሻገር ነገር መስራት እየቻለ ማለት ነው። ሰዎች እንደሚሉት በሞተ ጊዜ እንኳን በቤቱ ውስጥ ወይም በቤተ መንግስት ውስጥ በቂ የሆነ መከፈኛ ለሱ የሚሆን ነገር እንኳን ባለመገኘቱ ከሌላ ቦታ ተገዝቶ ተፈልጎ እንደተከፈነ በውስጡ ማቅ ታጥቆ ያገለግል እንደነበረ በዘመኑ ምንም አይነት ጦርነት ሳይካሄድ እንደኖረ ይታወቃል። እና የሚገርም ትንሽ ታሪክ ጸሐፊዎች አንዳንዴ የነላሊበላን ዘመን የጨለማው ዘመን ብለው ይጠሩታል። ጨለማ የሚሉት ታሪክ ማለት ለነሱ የጦርነት ታሪክ ስለሆነ በወቅቱ ግን የሰላም ዘመን ስለነበረ፣ ሰላምን የሚገልጹበት ቋንቋም ስለሌላቸው ዘመን ብለው ይጠሩታል ማለት ነው እና የአፍሮ አይገባው ድንቅነት የሚገልጸው ምንድን ነው? ላሊበላ በመንፈስ አሁንም ድረስ አለ የሚለውን ነገር እንድናስታውስ ያደረገናል። በሚያሳዝን ሁኔታ ተሰርቆ ለውጭ ተሽጦ የወሰዱ ሰዎችና በተደረጉ ልዩ ልዩ ጥረቶች እንደገና አሁን ተመልሶ ወደ ሀገሩ ለመግባት በቅቷል። በነገራችን ላይ አፍሯ አይገባው ወደ ሀገራችን ተመልሶ ገባ እንጂ በጣም በርካታ የሚሆኑ ከላሊበላም ጭምር የተወሰዱ የብራናና የልዩ ልዩ መጽሐፍት አሁንም ድረስ በልዩ ልዩ ዩኒቨርሲቲዎች ውስጥ ወይ እነሱ አያነቧቸውም፣ ወይ ለእኛ መልሰው አይሰጧቸውም። እውቀቶች ሁሉ ታሽገው የተቀመጡበት ሁኔታ እንዳለ መርሳት ያለም አቀፍ ዩኒቨርሲቲዎች ማለት ነው። በተለያዩ ዩኒቨርሲቲዎች ማለት ነው። በጣም በርካታ ዩኒቨርሲቲዎች። ለምሳሌ አሁን በፈረንሳይ ብሔራዊ ሙዚየም ውስጥ ወደ 1034 የሚደርሱ የብራና መጽሐፍቶች 88 የእስልምና እንግዲህ እስልምና መሰረት ያደረገ የብራና ጽሑፍ እንዳለ እንኳን አናቅ። የእስልምና መጽሐፍት ከሀረር የተሰርቀው የተወሰዱ አሁን ድረስ በእጃቸው ይገኛል እና እውቀቶቻችን ሁሉ ተዘርፈን ምን እንደነበረን እንኳን ማናቅ የምንሆንበት ሁኔታ ተፈጥሯልና ላሊበላ፣ አሁን ያሉት ነገሮች አፍሯ ይገባውን ጨምሮ የእነዚህ ነገሮች ማስታወሻዎች ናቸው። ወደ ራሳችን ልንመለስ ይገባን የሚሉን ማለት ከዚህ ጎን ለጎን ለማስታወስም ያህል በቅርቡም የእንግሊዝ ብሔራዊ ሙዚየም ለእይታ ያወጣቸው በተለይ ደግሞ በመቅደላ ጦርነት ወቅት የተዘረፉ ወይም የተወሰዱ የተለያዩ የኢትዮጵያ ቅርሶችም ወጥተው ነበር። ከእነዚህ መካከልም እርሶ ቀደም ሲል እንደጠቀሷቸው የብራና መጽሀፍት ይገኛሉ። የሚገርመው ደግሞ እነዛን የብራና መጽሀፍትም ይሁን የወርቅ መስቀሎች፣ የወርቅ ዘውዶች፣ የተለያዩ ልብሶች በተለይ ደግሞ በአጼ ቴዎድሮስ ዘመን የነበሩ የቤተ ሆነ የቤተ መንግስት ቁሳቁሶች አሁንም ድረስ ሚዚየም እንዳሉ ና እነዛን ለማግኘት ኢትዮጵያ በቱ ውስጥ እንጂ በንብረትነት እንደማይገባን እየተነገረን ያለው በአሁን ሰዓት። ምናልባት ወደፊት ነገሮች ይቀየሩ ይሆናል። እዛ ላይ አሁን ከንግግራች ምክንያቱም ይሄ በጣም ወቅታዊ ስለሆነ አጭር ነገር ለማለት በቅርብም ጊዜ ይህን በተመለከተ ኮንቨርሴሽን በኮንቨርሴሽን በሚባለው ላይ አንድ ጽሑፍ ለመጽሐፍ ሞክር ያለሁ የእንግሊዞቹ አልፈለጉትም ና ወደ አፍሪካ ስልከው በአጋጣሚ አፍሪካዎቹ በጣም እንፈልገዋለን ብለው አትመውት ብዙ ሰዎች አንብበውታል ና በዛን ያን ስጽፍ የተረ የተረዳሁትና ና የተገነዘብኩት ትልቁ ነገር ምንድን ነው? የመቅደላን ጦርነት ራሱ በምንመለከትበት ጊዜ ናፒየር ጦሩን ይዞ ወደ ኢትዮጵያ ሲመጣ የመጣው ወደ ስልሳ ሺህ የሚጠጋ ጦር ውስጥ በርካታ የሆኑ የሙዚየም ሰዎች መጥተው ነበር። አብ ለምሳሌ የለንደን ሙዚየም ምክትል ዳይሬክተር ማይክል ሆልምስ የሚባለው ሰውዬ አብሮ መጥቶ ነበረ ብራናዎቹን ለመውሰድ ምክንያቱም ኢትዮጵያ ብዙ መጽሐፍት እንዳሉ እና ከመጡ በኋላ ለእንግሊዝ ሙዚየም ብቻ 360 የሚሆኑ ብራና መጽሐፍቶችን ወስደዋል። እና በጣም በርካታ የሆኑ በሁለት መቶ በቅሎዎች ና በ16 ግመሎች የተጫነ የኢትዮጵያ ንብረት ነው የተዘረፈው፣ ከአንድ ቦታ ብቻ። ከዛ በፊት ደግሞ ፈረንሳዮችም ጀርመኖችም ሰዎችን ሆን ብለው እየላኩ ሰዎችን እያታለሉ በገንዘብም ወዘተ፣ በሺዎች የሚቆጠሩ መጽሐፍት ነው የተደረጉት። እዚህ ጋር ማስታወስ ያለብን ይህን ያደረጉት ለምንድን ነው? አፍሪካውያንን በተመለከተ አውሮፓውያን ያላቸው አስተሳሰብ፣ የሰው ልጆች ሁሉ መጨረሻና ታሪክ የሌላቸው ራሳቸውን መጽሐፍ የማይችሉ ናቸው ብለው ያስቡ ነበረ። በሁለተኛ ደረጃ ደግሞ ኢትዮጵያ የምትባለው አገር lau afrikan የሚያገናኝና ለሌላው አፍሪካ ትልቅነት መነሻ የሚሆን ነገራት አላት የሚለውም ነገር አንድ ትልቅ ነገር መረሳት የለበትም። የኢትዮጵያን ታሪክ ለመስበር የኢትዮጵያን ታሪክም ለመስበር ምንድን ነው ያደረጉት? የእኛን የብራና መጽሐፍት በመውሰድ ብቻ ሳይሆን አንዳንድ ሰዎችን በመጠየቅ የኢትዮጵያን ታሪክ ጻፉ። እነዚህን የኢትዮጵያን ታሪኮች አሁን ወደኋላ እየተመለስን ብንመረምራቸው የሚነግሩን ምንድን ነው? የኢትዮጵያ ስልጣኔ ከአረብ አገር የመጣ ነው፣ የራሳቸው የኢትዮጵያውያን ስልጣኔ አይደለም። የኢትዮጵያውያን አስተሳሰብ እርሻ ማረስ አይችሉም፣ ከሌሎች ነው የተማሩት። ኢትዮጵያውያን የራሳቸው ስልጣኔ የላቸውም እስከ ማለት ድረስ ደርሰዋል። የሚገርመው ነገር የግዕዝ ቋንቋችንን ሁሉ ወደ ላቲን ወደ ተለያየ ቋንቋዎች መጽሐፍቶችን በመተርጎም ሳይበቁ የግዕዝ ዲክሽነሪዎችን አፕሊኬሽን ድረስ ሳይቀር በቅርብ ጊዜ ማለት ነው እያወጡ የኢትዮጵያውያን ግዕዝ የተማሩ ተርጓሚዎች ሳይሆን እነሱ በሚፈልጉት መንገድ ስርወ ቃሉን ከሌላ ጋር እየወሰዱ የእኛን የበታችነት በሚያሳይ መንገድ ታሪካችን ከአፍሪካም እንዲገነጠል ከራሳችን ጋር እንድንለያይ ተደርጎ ዛሬ ዛሬ ስንሰማ የኢትዮጵያ ጥናትና ምርምር የሚባሉት ተቋማት ሁሉ ኢትዮጵያን መሰረት ያደረገ አሁን የምንላቸውን ላሊበላን ወዘተ መሰረት ያደረገ እውቀት በማጥናት ኢትዮጵያ እንዲህ ናት ብለው የሚሉ ሳይሆን ፈረንጆቹ የሚሉትን ነገር ተመልሰው የሚያስተጋቡ በነሱም የሚመሩ ናቸውና ባለፈው ሪሰርች ስሰራ አንዱ ያገኘሁት ከኢትዮጵያውያን የታሪክ መጽሐፍ ላይ ምንድን ነው የሚለው የኢትዮጵያን ታሪክ የመሰረተው መጀመሪያ ጊዜ ሞደርን ኢትዮጵያን ሂስትሪ የጻፈው ሂዮብ ሉዶልፍ የጀርመን ሀገሩ የጀርመን ሀገሩ። ያ ሰውዬ ደግሞ ከኢትዮጵያ የሄደ ሰውን አንድ መለኩሴን እየጠየቀ ከሳቸው የሰማውን ነገር ጽፎ ለነሱ ስላበረከተ እኛ አባቶቻችን እንደ ስንት ሺ ዘመን እኛ እኮ መጽሐፍ ስንጽፍ እንግሊዞች ፊደል አልነበራቸው እና ያንን የተደረገበትን ነገር ሁሉ እንድንረሳ የተደረገ ስለሆነ አሁንም ላሊበላ ላይ ያሉት ወደኋላ የምናወራቸው ችግሮች ከነዚህ ጋር የተያዘ ነገር እንዳላቸው መረሳት የለበትም ለማለት በጣም ነው የማመሰግነው፣ ዶክተር ይርጋ ገላው። በሁለተኛው ክፍል ፕሮግራማችን ላይ ሰፋ አድርገን የምንነጋገረው በላሊበላ ላይ የተሰሩ ስላሉት የከለላ ስራዎችን ይሆናል። ስለነበረን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ ማርታ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ወይንገሩን የኤስቤስ አማርኛ ፌስቡክን ላይክ ያድርጉ፣ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።